የገዢው ፓርቲ የኢህአዴግና የተቃዋሚ ፓርቲዎች ተወካዮች ይደራደራሉ ከተባለ መንፈቅ አለፈ። ወደ መደራደሪያው ጠረጴዛ አንድ ሁለት እያሉ ጉዳዮችን መንቀስ የጀመሩት ግን ገና በዚህ ሳምንት ነው። ማክሰኞ ሐምሌ 25 ለድርድራቸው ቅድሚያ የሰጡት ደግሞ የፖለቲካ ፓርቲ ምዝገባ አዋጅን ነው። የመጀመሪያው የፖለቲካ ፓርቲ ምዝገባ አዋጅ የወጣው ኢህአዲግ ስልጣን በያዘ በሁለተኛው ዓመቱ በ1985 ዓ ም ነበር። አዋጁ ከአንድ ዓመት በኋላ እንዲሻሻል ተደርጎ ለ14 ዓመታት አገልግሏል። በድጋሜ በ2000 ዓ ም የተሻሻለው ይህ አዋጅ ከተቃዋሚ ፖለቲካ ፓርቲዎች ዘንድ ቅሬታ ሲያስነሳ ቆይቷል። ለድርድር የተቀመጡት ኢህአዲግና 17 ተቃዋሚ ፓርቲዎች 63 አንቀጾች የያዘውን ይህን አዋጅ ሶስት ቦታ በመክፈል እየተወያዩበት ይገኛሉ። ከተደራዳሪዎቹ አንዱ የሆኑት የመኢአድ ምክትል ፕሬዚደንት አቶ ሙልጌት አበበ ፓርቲያቸው በአዋጁ ላይ እንዲሻሻሉ የፈለጋቸውን ጉዳዮች በዝርዝር ማቅረቡን ይናገራሉ። አንደኛ በዚህ በፓርቲ ምዝገባ አዋጅ ላይ መመስረቻ ቁጥር ስንት ይሆን የሚል አቅርበናል። የሀገር አቀፍ የፖለቲካ ፓርቲዎች የምዝገባ መነሻ ቁጥር አንድ ሺ አምስት መቶ ነበረው ከዚህ በፊት እና እኛ ማሻሻይ አድርገን ያቀረብ ነው ሁለት ሺ አምስት መቶ ነበረ። የክልል ፓርቲዎችም እንደዚሁ ሰባት መቶ ሃምሳ ነበረ እኛ አንድ ሺ አምስት መቶ አድርገን ያቀረብ ነው። የምዝገባ አዋጅ አንቀጽ ስምንት ላይ ደግሞ ስለ ምዝገባ የሚቀርብ ማመልከቻ የሚል አለ። እሱም እንዲስተካከል አቅርበናል። እኛ ፖለቲካ ፓርቲ ኦዲተርም ስለ መሾም የሚል አለው እዛ ላይ እና ይህም መሾም በሚል ሳይሆን አወዳድሮ መቅጠብ የሚል ማሻሻያ ነበር ያቀረብነው። እንደ አቶ ሙሉጌታ ፓርቲያቸው ካቀረባቸው ማሻሻያዎች ከአንዱ በስተቀር ሌሎች ተቀባይነት አግኝተዋል። ሌላኛው ተደራዳሪ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ አዋጁን አስመልክቶ በእርሳቸው ፓርቲ በኩል የቀረቡትን ነጥቦች እንዲህ ያስረዳሉ። በእኛ በኩል ልሻሻል ያቀረብ ነው የክልል ፓርቲ አደረጃጀት ብሎ አንቀጽ ስድስት ላይ አስቀምጦታል አሁን ከተግባር ያየነው በብሔር ብቻ የመደራጀት ጉዳይ ነው ያለው። እዛ ላይ ብሔር ብሎ ባይጠቅስም ግን ፕራክቲስ የሚያሳየን ይሄ ነው። ይሄ ደግሞ ጥሩም መጥፎም ነገር እንዳስከተለ ተገንዝበን ገምግመን ፓርቲዎች መለያየት ያለባቸው በፖለቲካ ጥሪዎት አለም እና በፖለቲካ ፍልስፍና መሆን አለበት የሚል ነው። አቋሚ ዘንድ የገባ ነው። ሌላው ተጨማሪ ምንድን ነው የመስራቾችን በተመለከተ መስፈርት ላይ ነው። ለምሳሌ በእኛ በኩል መስራች ስብሰባ ላይ አስር በመቶ ዲፕሎማና ከዛ በላይ መስራቾች ቢመዘገቡ፣ አስር በመቶ ሴቶች ተሳትፎ ከፍ ለማለት ቢመዘገቡ፣ በአመራሩ ውስጥ ደግሞ ሰላሳ በመቶ የዲግሪና ከዛ በላይ ያለው አባል ተመዝግቦ ቢቀርብ እንደ መስፈርት ቢሆን በአመራሩ ላይ። ምክንያቱም ትግሉ የሀሳብ ትግል ነው። የሀሳብ ትግል ደግሞ እውቀትን ያላማከለ ሊሆን አይችልም። ነው። የተከራከር ነው። እንደ አቶ ትግስቱ አባባል በከትላንት በስቲያና በዛሬው ውይይት የተደረሱባቸው ስምምነቶች በአደራዳሪዎች በኩል ተዘጋጅተው የፊታችን ማክሰኞ በሚደረገው ውይይት ይቀርባሉ። ሁለቱም ተደራዳሪዎች እስካሁን የተመለከቱት የድርድር መንፈስ ጥሩ እንደሆነና ከገዢው ፓርቲ ጋርም መግባባት ላይ እንደደረሱ ያስረዳሉ። በድርድሮቹ ላይ የአሜሪካ ኤምባሲ፣ የአውሮፓ ህብረትና የአፍሪካ ህብረት ተወካዮች እንደተገኙም ለዶይቸ ቬለ ተናግረዋል። ፓርቲዎቹ በምርጫ ህግና በፓርቲዎች ስነ ምግባር ደንብ ላይ በቀጣይነት ይወያያሉ ተብሎ ይጠበቃል። ተደራዳሪ ፓርቲዎቹ አጠቃላይ ድርድራቸውን በሶስት ወር ለማጠናቀቅ ተስማምተዋል።